በደቡብ ጎንደር ዞን ፋርጣ ወረዳ ውስጥ በሚገኙ የገጠር ቀበሌዎች ህወሓት ተኮሰው ባሉት ከባድ መሳሪያ አንዲት ነፍሰ ጡር እናትን ጨምሮ ሰላሳ የሚሆኑ ሲቪሎች ተገድለዋል ይላል የወረዳው አስተዳዳሪ የሰጡትን አስተያየት ያካተተው ዘገባ ቤት ንብረታቸው በከባድ መሳሪያ ድብደባ መውደሙንና የቤት እንስሳትም መገደላቸውን እየተናገሩም አሉ። በሌላ በኩል ራሳቸውን የትግራይ መከላከያ ኃይሎች ብለው የሚጠሩት መንግስት በአሸባሪነት የፈረጃቸው የህወሓትን የሚመሩ ተዋጊዎች ቃል አቀባይ ሰሞኑን በሰጡት መግለጫ ሰራዊታቸው በሲቪሎች ላይ ጉዳት የማያደርስና ከፍተኛ ስነ ምግባር ያለው መሆኑን ተናግረው ነበር። አስቴር ምስጋናው ዝርዝሩን ይዛለች። አሸባሪ ብለው የጠሩት የህወሓት ታጣቂዎች በደቡብ ጎንደር ዞን የተለያዩ ወረዳዎችና ቀበሌዎች በቆዩባቸው ጥቂት ቀናት ሲቪሎችን መግደላቸውን እና ንብረት ማውደማቸውን በመጥቀስ የፋርጣ ወረዳ አስተዳዳሪ አቶ ውለታው ጌራ ወርቅ ክስ አሰምተዋል። በጣም አስከፊ ጉዳት ነው የደረሰው። አሁን አንድ ቀበሌ ላይ ነው ያለው ጉዳት መጠኑን እያጣራው፣ ሳርና ቅስናት የሚባል ቀበሌ ላይ ነው ያለው። አምስት ግለሰቦች ሞተዋል። እዚሁ ቀበሌ ወንድ አራት ቆስለዋል፣ ያው በሕክምና ላይ ነው ያሉት። ሌላው የጦርነት ቀጠና የነበረው እንድርጌ የሚባል ቀበሌ ነው። እዚህ አንድ ሴት ሙት ያለች፣ ነብሰ ጡር ነበረች በአጋጣሚ ከዚህ ውጭ አውዘት ቀበሌ ላይ በጥቅሉ የሞቱ አስራ አንድ ናቸው፣ ወንድ አስር፣ ሴት አንድ፣ የቆሰሉ አራት ወንዶች አሉ። ጋሳ የሚባል ቀበሌ ላይ ጠቅላላ ሟቾች አስር ናቸው፣ ወንድ ዘጠኝ፣ ሴት አንድ። በጥቅሉ ሀያ ሰባት ንጹሀን ዜጎች ያው ህይወታቸው አልፈዋል። በዚህ ችግር እስካሁን ቁስለኛ ያው እያዝልን ለአስራ ሁለት ናቸው የህዋሴ ቡድን ሲወጣ የበለውን በልቶ ያበላሸውን አበላሽቶ ያበላሽቶ ለቀንድ ከብቶች እንኳን ምሕረት አላደረገም ወደ አስራ ሁለት የቀንድ ከብቶች ናቸው በጥይት ተመተው ሞተዋል ያው መንገድ ላይ ወዳድቀው በስፋት ነው የሚገኙት በእርግጥ በአስቀያሚ ሁኔታ ነው ጨፍጭፈዋቸው ሄዱት የቀንድ ከብት ያው የሞተ ሀያ ነው በግና ፍየል አስራ ሶስት የጋማ ከብት አራት ሞተዋል አንድ ወፍጮ ሙሉ እስከ አፓራት ውስጥ ነው የተቃጠለው በጥይት የተመሳሳ ነው አገልግሎት የሚሰጥ አይደለም አንድ ቦታ ላይ ለአርሶ አደሮች አገልግሎት ይውላል ብለን ያስቀመጥነው ወደ አራት መቶ ሰላሳ አምስት ነጥብ አምስት ኩንታል ማዳበሪያ፣ አንድ ጤና ጣቢያው የውስጥ ዕቃ ሙሉ በሙሉ መድኃኒት የወደመበት ነው። በጥቅሉ ይሄ ነው ያለው። እኛ አካባቢ አንዳንድ ተጎጂ አርሶ አደሮችን በስልክ አግኝቼ ያነጋግራቸዋለሁና ያው የተተኮሰው ከባድ መሳሪያ በመኖሪያ ቤታቸው አርፎ ጉዳት እንዳደረሰ በተለይ ደግሞ በእንስሶቻቸው ላይ በተተኮሰ ከባድ መሳሪያ ነው ብለው አስተያየታቸውን ሰጥተውኝ፣ እንደገና ደግሞ ሜዳ ላይም ደግሞ እንዲሁ በተተኮሰ ጥይት የሞቱ እንስሶች አሉ ብለው ደግሞ አስተያየት የሚሰጡ ሌሎች ሰዎች አሉና ይህንን እናንተ አረጋግጣቸዋል። ግለሰቦቹ ቤት ውስጥ እያሉ ነው ከባድ መሳሪያ በዚያ ቤት ላይ ወድቆ ሰዎቹ አጋጣሚ ሲተርፉ ሙሉ እንስሳቶቻቸው ይወደሙባቸዋሉ። ቤት ውስጥ ማለት ነው። ቤት ውስጥ እንዳሉ እንስሳት በበቀል ስሜት እንስሳትንም በጥይት እየመታ ሄደ ጉድን ነበርና ቤት ውስጥ ጉዳት የደረሰባቸው እንስሳት አሉ። ሜዳ ላይ እያሉም የደረሰባቸው ጉዳት አለ በእንስሳት

የደረሰውን ጉዳት በየአካባቢው እየተገኙ እየተመለከቱ ያሉት የፋርጣ ወረዳ አስተዳዳሪ አቶ ውለታው ጌራ ወርቅ በወረዳው በገጠር ቀበሌዎች ከዚህ የከፋ ጉዳት እንዳለ ምንጮቻቸው እንደነገሯቸው ተናግረዋል። ሙሉ ሰብል የወደመባቸው አርሶ አደሮች አሉ። ይህንንም አሁን አንድ ኮሚቴ አዋቅረን በቀጣይ የምንፈትሽ ይሆናል እንጂ ጉዳቱ ከዚህም በላይ ነው። በተለይ በሰብል ላይ በጣም ከባድ ውድመት ነው። ጦርነት በተጓዝባቸው አካባቢዎች ለምሽግ አገልግሎት ይዋሉ በጣም የተረጋገጡ ብሉ እንደገና አገግሞ ምርት በማይሰጥበት ደረጃም ያደረሰባቸዋል። ያጣራን ያለ ነው። አሁን መረጃ ላይ የሰጠው ጉዳዮች ነው። በንጹሐን ዜጎች ላይ ከባድ መሳሪያ ተኩሶ ገድለዋል፣ የግለሰቦችንና የመንግስትን ንብረት ዘርፏል፣ አውድሟል እያሉ የፌዴራልና የክልል ባለስልጣናት ክስ በሚያሰሙበት ህወሀት የሚመራው ራሱን የትግራይ ኃይሎች ብሎ የሚጠራው አካል ሰሞኑን በሰጠውና በቪኦኤ በተዘገበው መግለጫ ታጣቂዎቻቸው በገቡባቸው አካባቢዎች ሁሉ በህዝብ ላይ ጉዳት አላደረሱም ሲል ክሱን ማስተባበሉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር